ሰብአዊ መብቶች ትጥሳለች በሚል በዓለም አቀፍ ተቋማት ተደጋጋሚ ትችቶች የሚደርስባት ኢትዮጵያ የሰብአዊ መብት የድርጊት መርሃ ግብር ስታዘጋጅ ያአሁኑ ለሁለተኛ ጊዜ ነው። ወደ 140 ገጾች ያሉት ረቂቅ ተዘጋጅቶ ለሚመለከታቸው አካላት ለውይይት የተበተነው የዛሬ ዓመት ግድም ነበር። መርሃ ግብሩ የኢትዮጵያን አጠቃላይ የሰብአዊ መብት አጠባበቅ በመዳሰስ መሻሻልና መስተካከል የሚገባቸውን የሚለይ እንደሆነና ለዚህም ማፈጻጸም አቅጣጫ የሚተልም እንደሆነ ተነግሮለታል። የተወካዮች ምክር ቤት የህግ ፍትህና አስተዳደር ቋሚ ኮሚቴ መርሃ ግብሩ ከመጽደቁ በፊት እንደመረመረው ተዘግቧል። የኮሚቴው ዋና ሰብሳቢ አቶ ጴጥሮስ ወልደ ሰንበት መርሃ ግብሩ የተዘጋጀበትን ምክንያት ለዶቼ ቬለ እንዲህ ሲሉ አብራርተዋል።በመጀመሪያ በመጀመሪያ ደረጃ እኛ መርሃ ግብሩን ስናዘጋጅ መነሻችን ህገ መንግስታችን ነው፣ የፌዴሪ ህገ መንግስት። በዚህ ህገ መንግስት ውስጥ ደግሞ የሰብአዊ መብቶች ጉዳይ ትልቅ ቦታ ነው የተሰጠው። ሁለተኛ በህገ መንግስቱ አንቀጽ ዘጠኝ ንዑስ ቁጥር አራት ላይ ደግሞ ኢትዮጵያ ያጸደቀቻቸው ዓለም አቀፍ ህጎችና ማለት ስምምነቶች የሀገሪቱ የህግ አካል እንደሆኑ በግልጽ ተቀምጧል። ስለዚህ መርሃግብሩ የተዘጋጀው እነዚህን ስምምነቶችና እኛም በሀገራችን ደረጃ በወሳኝነት ሊከበሩ የምንፈልጋቸውን የቡድን መብቶች በተለይ የብሔር ብሔረሰቦች እና የህዝቦች መብቶችን በተሻለ ሁኔታ ለማክበር እና የግለሰብ መብቶችንም በዛው ልክ ለማረጋገጥ ነው። ኢትዮጵያ የመጀመሪያውን ብሔራዊ የሰብአዊ መብት የድርጊት መርሃ ግብር ቀርጻ ያዋለችው በ2005 ዓ ም ሲሆን ለሁለት ዓመት ተግባራዊ ሲሆን ቆይቷል። አቶ ጴጥሮስ ሁለተኛው የድርጊት መርሃ ግብር ሲዘጋጅ በመጀመሪያው ላይ ግምገማ ተካሂዶ የነበሩ እጥረቶች መለየታቸውን ይናገራሉ። በዚህም ላይ ተመስርቶ ማሻሻያዎች መደረጋቸውንም ይናገራሉ። መንግስታዊ ያልሆነው የሰብአዊ መብቶች ጉባኤ ሰመጉ ምክትል ሊቀመንበር አቶ ቆምላቸው ዳኜ ግን በዚህ አይስማሙም። ሁለተኛው መርሃ ግብር የወጣው በመጀመሪያው መርሃ ግብር አፈጻጸም ላይ ጥልቅ የሆነ ግምገማና ዳስሳ ተደርጎ የተለይቶ አይደለም ስለዚህ ይሄ ነው አንደኛው መሰረታዊ ችግር ወይ የምናስ ሁለተኛው ነጥብ የሲቪል ማህበረሰብ ተቋማትን ተሳትፎ የሚመለከት ነው በሰብአዊ መብት ዙሪያ የሚሰሩ የሲቪል ማህበረሰብ ተቋማት አሉ በጣት የሚቆጠሩ ድርጅቶች ናቸው እዚህ ጉዳይ ላይ የሚሰሩ እነኚህ ድርጅቶች በሰብአዊ መብት ድርጊት መርሃ ግብሩ አወጣጥ ላይም ይሁን አተገባበር ላይም ይሁን በግምገማና ክትትል ወቅት የሚሳተፉበት ስርዓት አልተዘረጋም አሁንም ሌላው ቀርቶ የሰብአዊ መብት ድርጊት መርሃ ግብሩ በተወካዮች ምክር ቤት ውይይት የተደረገበት ጊዜ እነኚህ በሰብአዊ መብት ላይ የሚሰሩ የሲቪል ማህበረሰብ ተቋማት ሰዎች አልተጠሩም። ሰመጉ አስተያየቱን በምክር ቤት ስብሰባ ላይ እንዲያቀርብ ባይጋበዝም መርሃግብሩን በህግ ባለሙያዎች አስገምግሞ የደረሰበትን ድምዳሜ ለተወካዮች ምክር ቤት ማስገባቱን ምክትል ሊቀመንበሩ ገልጸዋል። የተወካዮች ምክር ቤቱ አቶ ጴጥሮስ አዲሱ መርሃግብር የተጓደሉ ነገሮችን ለማሟላት ህግ እስከ ማሻሻል ድረስ አቅጣጫ ማስቀመጡን ምሳሌ ጠቅሶ ያስረዳሉ። አዳዲስ ሀሳቦች አሉበት። ለምሳሌ አንዳንድ በተሳሳተ ማስረጃ የሚፈረድባቸው እና ፍርድ ቤት ፕሮሰሳቸው አልቆ የታሰሩ ሰዎች ጉዳያቸው በአግባቡ እንደገና እየታየ በዛው በፍርድ ቤት በኩል ምላሽ የሚያገኙበት ስርዓት ከዚህ በፊት አልነበረም። አሁን ያንን ሁሉ በህግ ማዕቀፍ አካቶ ተገቢውን ምላሽ እንዲያገኙና ሁለተኛ ደግሞ የደረሰባቸውም ጉዳት ላይ ካሳም ጭምር የሚያገኙበት የህግ ስርዓት ማዕቀፍ እንደሚዘጋጅ ነው ቃል ተገብቶ ለመስራት እየተካሄደ ያለው በስህተት ለታሰሩ ሰዎች ስለሚሰጥ ካሳ የተጠቀሰው አይነት ጥቂት አዲስ ነገሮችን መርሃ ግብሩ እንደያዘ የሚስማሙ ታጠቁምላቸው አዲስ ከተካተቱት ውስጥ ከህገ መንግስቱም ሆነ ከአለም አቀፍ ህግ ጋር የሚጣረስ ይዘት ያለው አንቀጽ ማግኘታቸውን በገረሜታ ይገልጻሉ ባለፈ አልነበረ እና አሁን ትንሽ አስገራሚም አስደንጋጭም የሆነው አንድ አንቀጽ በፖሊስ ጣቢያ በጠበቃና በመኖሪያ ላይ ያሉ ሰዎችን የሚመለከት ነው እና በአዲሱ መርሃ ግብር ላይ ምን ይላል ለወንጀል ምርመራ ውጤታማነት ሲባል አንድ ተጠርጣሪ ከቤተሰቦቹ፣ ከጠበቃው እና ከሃይማኖት አባቱ ሳይገናኝ የሚቆይበትን ስርዓት የሚወስን ህግ ይወጣል ተኳል ችግሮች በነበረው ስብሰባ ላይም ሲነገር የነበረው ምንድን ነው? ይህንን ስርዓት እኮ የምናደርግበት ምክንያት አሁን በፕራክቲስ አለ። ግን በፕራክቲስ ፖሊሶችና የምርመራ አካላት ይሄን ነገር አላግባብ እንዳይጠቀሙበት አቢዝ እንዳያደርጉት መቋጠርና መከታተል ያስፈልጋል። ያለ ማድረግ ለተጠርጣሪ ጥበቃ ነው የሚል ጀስቲፊኬሽን የነበረው አንድ በወን ሁለት ተጠርጥሮ የተያዘ ሰው ጠበቃ የማግኘት መብቱ መሰረታዊ ሰብዊ መብት ነው፣ መሰረታዊ ህገ መንግስታዊ መብት። ለወንጀል ምርመራ ሲባል ሊገደም የሚችልም የሚገባውን መብት አይደለም። በህገ መንግስቱ ሰብዊ መብቶች ለመገደል በተቀመጠው ምክንያቶች ስርም የወንጀል ምርመራ ውጤታማነት ተዘርዝሮ አይገኙም። ስለዚህ ይሄ የህግ ማዕቀፍ የሰብዊ መብት ጥሰትን ህጋዊ መሰረት የሚሰጥ ነው እንጂ ሰብዊ መብትን የሚያስከብር ሆኖ አይታይም። ለዚህ ነው አስገራሚ የሚሆነው። አቶ ጴጥሮስ ግን ትችት ያስነሳውና በረቂቁ ላይ ተጠቅሶ የነበረው አንቀጽ አልጸደቀም ባይ ናቸው።